ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ በአዲስ አበባ ከተማ የተከራይ አከራይ ውል ስምምነት እየተካሄደ ይገኛል። የውል ስምምነቱ የኪራይ ዋጋንና የተከራዩን የቆይታ ጊዜ የሚወስን ከመሆኑ ጋር ተያይዞ ከውል ስምምነቱ በፊት ቤት ልቀቁ በሚል በአከራዮች ጫና እየደረሰባቸው መሆኑን ተከራዮች ለአሜሪካ ድምፅ ተናግረዋል። የከተማ አስተዳደሩ በበኩሉ አዋጁ ከወጣበት ቀን ጀምሮ በህግ ከተቀመጠ አሰራር ውጭ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ የተከለከለ መሆኑን ገልጿል። የማህበራዊ ሳይንስ ባለሙያዎች በበኩላቸው ህጎች ሲወጡ የህብረተሰቡን ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ ይገባል ይላሉ። አስማማው፣ እንግዲህ በዚህ ጉዳይ ላይ ተከራይና ባለሙያዎችን አናግረህ ተከታዩን አዘጋጅተሃል። ወደዚያው እንለፍ። ዋና መዲናዋን አዲስ አበባን ጨምሮ በከተሞች ከቤት ኪራይ ጋር የተያያዙ ችግሮችን ያስተካክላል በሚል ከሦስት ወራት በፊት በዚህ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ መጀመሩን ተከትሎ ከውል ስምምነቱ በፊት ቤት ልቀቁ በሚሉ አከራዮች ጫና እየደረሰባቸው መሆኑን ለአሜሪካ ድምፅ አስተያየታቸውን የሰጡ ተከራዮች ተናግረዋል። በአዲስ አበባ ከተማ ጎሮ በተባለው ሰፈር ተከራይታ የምትኖረው ዘመን የበቀለ ካለፈው ሰኔ አንድ ቀን 2016 ዓመተ ምህረት አንስቶ በከተማው መተግበር በጀመረው የአከራዮችና የተከራዮች ሕጋዊ ውል ስምምነት ምዝገባ የአከራዮች ጫና ከደረሰባቸው መካከል አንዷ ናት። በጣም ብዙ ኪራይ የጨመሩን ምክንያቱም አዋጅ ወጥቷል ምናምን ብሎ ስላሰቡ ለሁለት ዓመት ማይጠመረ የተከራይተን ስጣት አይቻልም ምናምን ይባላል። ግን በጣም ጫና እያደረጉ ነው ሰው ላይ ግን እኔ ላይ ደርሷል። አሁን ላይ ማለት ክረ ጨምሪ ውጪ ምናምን ነገር በቃ ብዙ ጫና አለ። በጣም ልክፍል ነው። ላዩም ግማሽ ጎኑ ግንብ ነው፣ ከአጥር ጋር የተያያዘ ነው። ሌላው ደግሞ እንዳለ ቆርቆሮ ነው። ቤቱ ማለት ነው ተከራይተን የምንኖርበት እና ሶስት ሺህ ነበር የምከፍለው እና አሁን አንድ ሺህ ብር ጨምረዋል፣ እያለ እዛ ለቀሽ ውጪ ግን፣ አሁን ክረምት ነው ማስወጣት ምናምን እንዴት ነው ከባድ አይደለም ወይ ብዬስላቸው እኔ አይመለከተኝም ምናምን ነገር ነው የሚሉት። ለህጉ አልገዛም ነገር ነው በቃ ንግግሩ፣ ማለት ነው ሁላ ያለው ጫነ እንደዛ። እኔ ብዙ ጊዜ ተከራይቼ ኑሬ ያውቃሉ። ግን አሁን ላይ በጣም ከባድ ነው ያለው ነገር፣ ያልተመጣጠነ ነገር ነው እየተካሄደ ያለው። በአዋጁ መሰረት ተዋዋይ ወገኖች ህጋዊ ውላቸውን በጽሁፍ እያቀረቡ መዋል የሚጠበቅባቸው ሲሆን የመኖሪያ ቤት አከራዮች በፈለጉ ጊዜ የኪራይ ዋጋ መጨመርና የውድ ዘመኑ ሳይጠናቀቅ ተከራይን ከቤት ማስወጣትን አጥብቆ ይከለክላል። አከራይ የዋጋ ጭማሪ ማድረግ የሚችለውም ተቆጣጣሪ አካል በአመት አንድ ጊዜ የአገሪቱን የኢኮኖሚ ሁኔታ ከግምት በማስገባት በሚያደርገው የኪራይ ዋጋ ጭማሪ መሰረት እንደሆነም ይደነግጋል። የህግ ባለሙያና ጠበቃ አቶ ዳዊት ገብሩ አዋጁ ሲረቀቅ በቂ ውይይት ሊደረግበት ይገባ እንደነበር አንስተው አንዳንዶቹ ድንጋጌዎች ሀብትን የማልማት ህገ መንግስታዊ መብትን እንደሚጋፉ ያመለክታሉ። አወዛጋቢ የሚያስብሉ ብዙ ነገሮች ነገሮች አሉ። አንደኛውና ዋነኛው አዋጁ ገና በነጋሪት ጋዜጣ መታተም ሳይጠብቅ ከጸደቀበት እለት ጀምሮ ተግባራዊ እንደሚደረግ ነበረ ተደርጎ ህጉ የወጣው ያ ደግሞ ትንሽ የራሱ ነቻለ ክፍተት ፈጥሯል የሚል እምነት አለ። በተለይ በዘርፉ ላይ ያሉ ሰዎች ማህበረሰቡን ጨምሮ ውይይት ሊደረግበት ኖሮ አሁን የምናያቸው ዝግቦች ላይ ላይነሱ ይችላሉ። ሌላው ቀደም ብሎ በነበረ የመኖሪያ ኪራይ ውል የውል ቆይታ የሚወሰነው ነው በአመዛኙ አከራይ በቁፍ ጋር ነበር። በአዲሱ አዋጅ ግን ያው አዋጁ ከመውጣቱ በፊት ጽሁፍ የተጠበቀ ኪራይ ውል ካልሆነ በስተቀር ከሁለት አመት ሊያንስ እንደማይችል አንቀጽ ስድስት ንዑስ አንቀጽ አንድ ያሳያል። ስለዚህ አንድ ወል ኪራይ ውል መዘጋጫ ተጠበቅበት ከተባለ ለሁለት አመት እንደሆነ ያሳያል። ሌላው አወዛጋቢ የሚያስብል ነው የሁለት ዓመት የኪራይ ውል ዘመን ጸምቶ ማለት በተለይ ከውርስ ጋር፣ ከሽያጭ ከእዳ፣ በማንኛውም መንገድ ስተላለፍ ለሌላ ሰው ስተላለፍ ለተከራዩ ስድስት ወር ማስጠንቂያ መስጠት ማለት ሪዝነብል አይመስለኛል። ሪዝነብል ማያስለጠፋ ግንባታ ልትፈጽም ትችላለን። ከመሬቱ ጋር ወይ ከይዞታ ጋር በተያያዘ ታደረጋቸው የምትችላቸው የንግድ እንቅስቃሴዎች ሊኖሩ ይችላሉ እና ከሀገሪቷ የግንባታ ፖሊሲም ከማልማት ጥያቄ ጋር በተያያዘም ራሱን የቻለ ጥያቄ ሊያስነሳ ይችላል እና የዚህ ሁሉ መነሻ ችግር ሊሆን የሚችለው ያ አዋጅ ከመውጣቱ በፊት ውይይት አልተደረገበትም። ስለዚህ የመኖሪያ ቤት አቅርቦትን መንግስት የሚያስፋፋበት መንገድ በተሻለ መጠን እንደ አንድ አማራጭ ማየት ሲገባው እንደ ዲስትሪክት የሆነ የቁጥጥር አዋጭ ማውጣቱ ትንሽ ተጽዕኖ ይፈጥራል ብዬ አስባለሁ። በተለይ ከህገ መንግስታዊ ጥያቄና ከማልማት ጥያቄ በተያያዘ ራሱን ቻለ ክፍተት ሊፈጠ ይችላል የሚል እምነት አለ። በዋቸሞ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷ ለማሰፋ እንደሚሉት ደግሞ የህጉን መውጣት ተከትሎ የአከራዮችና ተከራዮች ግንኙነት መሻከላቸው አብረው በሚኖሩ ማህበረሰቦች መካከል ያለውን ጤናማ ማህበራዊ መስተጋብር ያበላሻል። ስለዚህም ህጎቹ ሲወጡ በህብረተሰቡ ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ እንደሚገባ አቶ አንዱአለም አስገንዝበዋል። አንድ አከራይና ተከራይ አንድ ቤት ውስጥ አንድ ግቢ ውስጥ ነው የሚኖሩት። በመካከላቸው የገነቡት መተማመንና ቤተሰባዊነት አለ። አሁን ይህንን ነገር በህግ አምጥታችሁ ሰሩ ሲባል ሰዎች የዛን ህግ ጠቀሜታ ካልተረዱ ማህበራዊ ግንኙነቱን ትንሽ ይጎዳል። አሁን እንደምናየው ለምሳሌ፣ አንዱን ይጠቅስልን ለሁለት አመት መውል መፈጸም የምትችለው ሲባል በፊት አስር አመት እንዲቀመጥ ይችላል ተከራዩን ከወርዳት ማተር ነገር ግን አሁን በሁለት አመት ሰወር ሲባል ምናልባት በሁለት አመት ውስጥ ይህንን ሰው ብፈልገው ቤቴ ብፈልገው ማስለቀቅ አልችልም እና አሁኑ ይልቀቅ ወደሚል ነገር ይመጣል። ይሄ በፊት የነበረውን ጥሩ ማህበራዊ ግንኙነት በመካከላቸው ወደ ሌላ መልክ ይቀይረዋል ማለት ነው። ሰዎች መሀል ያለውን ማህበራዊ ግንኙነት ሊጎዳ ይችላል። ሶ እኔ በተለይ እንደ አንድ ማህበራዊ ሳይንስ ሰው የምመለከተው እኛ ሀገር ያለውን አውድ በደንብ ትኩረት ብንሰጥና ህጎቻችንን ላይ ይህንን ማህበራዊ ግንኙነታችንን በደንብ ግንዛቤ ውስጥ የሚያስገቡ ህጎች ሊወጡ የሚል ነው። ማለትም የወጡ ህጎች ላይ ወይም አሁን የወጣ ህግ ላይም ይሄ አዋጅ ወደ ተግባር ሲተገበር በሰዎች መሀል ያለው ማህበራዊ ግንኙነት ሳይጎዳ የሚቀጥልበት ሁኔታ ላይ ሞር ቢሰራ የሚል ምንከታ ነው ያለኝ። የአዲስ አበባ ከተማ አስተዳደር በአስራ አንድ ክፍለ ከተሞች እስከ ሰኔ ሰላሳ እንደሚቆይ የገለጸውን የአከራይና ተከራይ የውል ስምምነት ምዝገባ ካለፈው ሰኔ አንድ ቀን ጀምሮ እያካሄደ እንደሚገኝ አስታውቋል። ይህን እያስፈጸመ የሚገኘው የከተማዋ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅዱስ ወልደ ጊዮርጊስ አስተያየት እንዲሰጡን ለጠየቅናቸው፣ ፈቃደኝነታቸውን ገልጸው ቆይተን እንደውላቸው በነገሩ መሰረት ደጋግመን በእጅ ስልካቸው ላይ ብንደውልም ስልካቸውን ባለማንሳታቸው የመንግስት ምላሽ ለማካተት ሳንችል ቀርተናል። ነገር ግን የአከራይ ተከራዮች ከወጣበት ቀን ጀምሮ በሕግ ከተቀመጠው አሰራር ውጭ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ የተከለከለ መሆኑን ቢሮ ማስታወቁን የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ተገቢውን ቁጥጥርና ክትትል እንደሚያደርግም የገለጸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የሕግ ክልከላውን ተላልፎ በተገኙ አከራዮች ላይ እርምጃ እንደሚወስድም አሳስቧል። የግለሰቦችን ቤት ተከራይታ የምትኖረው ዘመናዊ ይህን የከተማ አስተዳደሩን ማሳሰቢያ መነሻ በማድረግ ከአከራዮች ደረሰብኝ የምትለውን ጫና በአካባቢዋ ለሚገኘው የመንግስት አካል ለማሳወቅ ስለማሰቧ ትናገራለች። ይሁንና የወረዳዎች አገልግሎት አሰጣጥ ችግሩን ለመፍታት ያስችላል ብላ ተስፋ እንደማታደርግ ግን ትገልጻለች። በጣም ዝቅተኛ ህብረተሰብ መኖር እያቃተው አሁን ላይ። ምክንያቱም እንደ እኔ አይነት እሱ አሁን ለምሳሌ ምን ሰራው? የምናገኘው ደሞዝና የቤት ኪራያችን በፍጹም አይመጣጠንም። ማለት ጣልቃ ቢገባ አሁንም እንዲቀጥልበት ንምል አሁንም የተሰራለ ነገር ያለው ጥሩ ነው፣ በጣም ደስ ይላል። ግን አሁን ሰው ለህግ አንድንገዘም ነገር ነው በቃ ማለት ምን ታመጫለሽ? ነገር ነው ያለኝ ማለት ነው። እና ህግ ማውጣት ብቻ ሰው ተፈጻሚነት ነው በጣም መሰራት አለበት። አሁን ቀበሌ ስትሄድ በጣም ነው የሚያንገላቱት፣ በተለያየ መንገድ ይጫሉ ቀበሌ እና በቃ የሆነ ነገር ነው የሚፈልጉት ብር፣ ያለ እሱ ብቻ መኖር የሚችለው በቃ በአሁኑ ሳለ እና ተሰሚነት የለህም እና ያን ነገር መንግስት ቢያጠናክርበት ጥሩ ነው ብዬ አስባል። የህግ ባለሙያው አቶ ዳዊት ገብሩ አዋጁን ለመተግበር የወጡ መመሪያዎች ሲተገበሩ ለሚያጋጥሙ ችግሮች አስተዳደራዊ መፍትሄ በመስጠት የአከራይና ተከራይ እንግልትን መቀነስ እንደሚገባም ይመክራሉ። አሁን የአንድ ወር ምዝገባ ተብሎ እየተፈጸመ ያለው ሌላ አንድ ኤክስቴንሽን፣ ሌላ ተጨማሪ ጊዜ አንድ ወር የሚጨመርበት እድል ቢፈጠር ከአዋጁ ከወጡ በፊት የነበሩ ውሎች ባሉበት ይቀጥላሉ ይላሉ ከሌለ ግን አዲሱ አዲሱን ለሚፈራረሙት ስለዚህ አዲሱን ለመፈራረም ብሎ አካራቢ ተከራዮችን ያስወጡ ያሉት ወይ ደግሞ ተጨማሪ የቤት ኪራይ እንዲጨምሩ እያስደረጉ ያሉት ከዚህ አንጻር ያው ቅድም እንዳልኩት አስተዳደራዊ መፍትሄ መንግስት ቢሰጥበት የተሻለ ይሆናል የሚል እምነት አለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ ገና ከጅምሩ ጥያቄዎች እየተነሱበት ቢሆንም መንግስት ግን በሀገሪቱ ውስጥ ያለውን ፍትሃዊ ያልሆነ የቤት ኪራይ ዋጋ ጭማሬን በህግና በስርዓት እንዲመራ በማድረግ ለችግሩ አፋጣኝ መፍትሄ ያመጣል ብሎ እንደሚያምን በተደጋጋሚ ይገልጻል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ